The Voice of America የአርቲስት ሀጫሉ ሁንዴሳን መገደል ተከትሎ አባላታችንና ደጋፊዎቻችን በጅምላ ታስረውብናል ሲሉ በኦሮሚያ ክልል የሚንቀሳቀሱ ሶስት የፖለቲካ ድርጅቶች ተናገሩ። ጠቅላይ አቃቤ ሕግ በበኩሉ በቁጥጥር ስር የዋሉት ሰዎች በወንጀል በመጠርጠራቸው እንጂ በፖለቲካ አመለካከቱ የታሰረ የለም ብሏል። ሙክታር ጀማል ዝርዝሩን ይዟል። በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ድርጅቶች የኦሮሞ ነጻነት ግንባር ኦነግ፣ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ እና የኦሮሚያ ብሔራዊ ፓርቲ አባላቶቻቸው በጅምላ መታሰራቸውን፣ የተገደሉና የቆሰሉ እንዳሉና ጽሕፈት ቤቶቻቸው እንደተዘጉባቸው ገልጸዋል። የኦሮሞ ነጻነት ግንባር የድርጅቱ ከፍተኛ አመራሮችን ጨምሮ የት እንዳሉ የማያውቃቸው አባላቶቹ መኖሩን ለቪኦኤ አስረድቷል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና እንደተናገሩት የሕግ የበላይነትን ሽፋን በማድረግ አባላቶቻችንና ደጋፊዎቻችን ላይ ከፍተኛ ውከባ እየደረሰባቸው ነው ብለዋል። ለምሳሌ ስድስት ዞን ኃላፊዎች ታስረዋል። ቢሮዎቹም ተዘግተዋል። ብዛት ያላቸው የወረዳ ቢሮዎች ተዘግተዋል። አስራ ሰባት አባሎቻችንና ደጋፊዎች ተገለዋል። አመራሪን ጨምሮ ከመቶ በላይ ሰዎች ታስረዋል። በቀለ ገርባ ድርጅቱ ምክትል ነው። ጀዋር መሐመድ፣ ዛቡረና ደጀኔ ጣፋ፣ እዚህ ደግሞ አዲስ አበባ ዩኒቨርሲቲ የሚያስተምር የአንድ ፋክሊቲ ዲን ዶክተር ሁሴን ከድር ለምሳሌ ማዕከላዊ ኮሚቴ አባል የሆነ አኗር ሳኔ የሚባል ሐረር ላይ ወይም ሀሮማያ ላይ የታሰሩት አሉ። አባላት እና ወደኛ የሚቀርቡ አርባ ሰዎች ከፍተኛ ድብደባ ተካሂዶባቸዋል። እንግዲህ መንግስት ያለው ከሰባት ሺህ በላይ ታስሯል። አብዛኛው ያው እንደሚታወቀው ኦሮሚያ ነው። ትንሽ የተወሰነ የአዲስ አበባ ቢኖርም፣ ስለዚህ በህዝብ ደረጃ እንግዲህ ምንድነው በክፋት የተካሄደባቸው ቦታዎች ከዘጠና ሰባት ጀምሮ ያሸነፍንባቸው ቦታዎች ናቸው። አባላቱ በምዕራብ አርሲ በባሌ እና ሐረርጌ ዞኖች እንደታሰሩበት የሚገልጸው የኦሮሚያ ብሔራዊ ፓርቲ በበኩሉ ታስረው ፍርድ ቤት ያልቀረቡ መኖራቸውንም ገልጿል። የፓርቲው ዋና ጸሐፊ አቶ መሐመድ አህመድ ለቪኦኤ እንደገለጹት ይህ ነው የሚባል ክስ ስላልቀረበባቸውም ለአባሎቻቸው ጠበቃ ለማቆም መቸገራቸውንም ተናግረዋል። ብዙ ሰዎች እየታሰሩ ነው ያሉት ከኛ ፓርቲ አመራርን ጨምሮ ብዙ ሰዎች ነው በየቦታው እየታሰሩት ያሉት። ከነዚህ መካከል በአመራር ፖዚሽን ላይ ያሉት ወደ ሰባት ሰዎች ናቸው የታሰሩት እስካሁን። አባሎች ሰዎች ደግሞ ወደ አስራ አምስት ናቸው። እነዛም ደግሞ ደጋፊዎቹም ወደ ታስሮ ነው ያሉት እስካሁን። ቆስሎ ወደ ሆስፒታል የገቡትም አሉ፣ አስር ሰዎች ገደማ ይሆናሉ። እነዛም ደግሞ የሞቱት ደግሞ ወደ አስራ አምስት ናቸው እስካሁን ማለት ነው፣ በመረጃችን ከምንጫችን ያደረሰን ማለት ነው። የፖለቲካ ድርጅቶችን ክስ በተመለከተ የኢትዮጵያ ጠቅላይ አቃቤ ሕግ የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በተፈጠረው ግርግር ሰዎች መታሰራቸውን ገልጿል። በፌዴራል ጠቅላይ አቃቢ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፍቃዱ ጸጋ ለቪኦኤ እንደተናገሩት በደረሰው ጥፋት እንጂ በፖለቲካ አስተሳሰቡ የታሰረ ማንም ሰው የለም ብለዋል። እኛ ስናስር የፖለቲካ አስተሳሰባቸውን አላየንም። የመንግስት ሰራተኛ መሆን መሆናቸውን አላየንም። አመራር መሆን መሆናቸውን አላየንም። እናንተም እንደምታውቀው የመንግስት አመራሮች ተይዘዋል። የአካባቢው ማለቴ ነው የከተማ ከንቲባዎች ወረዳ ላይ የሚሰሩ ሰዎች ተይዘዋል። የመንግስት ሰራተኞች ተይዘዋል። በዚህ መሀል የተቃዋሚ ፖለቲካ አባላቶች ተይዞ ሊሆን ይችላል። የተያዙት በፖለቲካ አስተሳሰባቸው ሳይሆን በወንጀሉ ውስጥ በመሳተፋቸው ነው። ወንጀሉ ውስጥ የተሳተፈው ሰው ቄስ ይሁን ፖለቲከኛ ይሁን አስተዳዳሪ ይሁን የምትለይበት ምክንያት አይኖርም። ኦሮሚያ ላይ አስራ አራት የምርመራ ቡድኖች አደራጅተን እየሰራ ነው በተለያየ ቦታ እንደ ጠቅላይ ላይ ዓቃቤ ህግም ከክልሉ ጋር ሆነ በዛ ቦታ የተያዙ ሰዎች ወንጀል በመፈጸማቸው በመጠርጠራቸው ነው ይታወቃል ከመቶ ስልሳ በላይ ሰው ህይወቱ አልፏል በጣም ብዙ ንብረት ወድመዋል አንዳንድ ቦታ ከተሞች ሙሉ ሙሉ ሊያስብል በሚችል ደረጃ የተቃጠሉበት ቦታ አለና ከዚህ ወንጀል ጋር ተያይዞ ሰዎች ታስረዋል ሀቅ ነው በፖለቲካ ላስተሳሰቡ የታሰረ ማንም ሰው የለም እኛ እንደ ፌደራል ጠቅላይ አቃቢ በተሳተፍንባቸው ምርመራ ሂደቶች በሙሉ ፍርድ ቤት ሳይቀርቡ ዝም ብለው በእስር ላይ እንዳሉ ነው ቤተሰቦቻቸው ያሉበት የሚያውቁትን የሚናገሩት። በአርባ ስምንት ሰዓት ውስጥ ፍርድ ቤት ያልቀረበ ታሳሪ የለም። ይህን እርግጠኛ ሆኝ የምነግረው አንዳንድ ቦታዎች ባሌ አካባቢ ለምሳሌ ፍርድ ቤቶች የተቃጠሉባቸው ቦታዎች ነበሩ። የአካባቢ ተቋማትም ጭምር የተቃጠሉባቸው ቦታዎች ነበሩ። እዛ አካባቢ ላይ የተወሰነ ቀን ሌት ሆኖ ሊሆን ይችላል። እሱ ሪዝኑ ቶሎሬት የሚደረግ የሚታወቅ ነው የሚሆነው። ከዛ ውጭ ግን ፍርድ ቤቶች በሰላም ሆኖ በሚሰሩባቸው ቦታዎች በተገቢው ጊዜ ህገ መንግስታዊ መብታቸው ተከብሮ ፍርድ ቤት እየቀረቡ የጊዜ ቀጠሮ እየተጠየቀ የምርመራ ፕሮግረስ ለፍርድ ቤት እየተገለጠ ፍርድ ቤት እየፈቀደ ነው ሚሰሩ እየቀጠለ ያለው። በቁጥጥር ስር ውለው ለፍርድ ቤት ያልቀረቡ ካሉ ጽህፈት ቤታቸው እንደሚያጣራ የገለጹት አቶ ፍቃዱ የታሳሪዎቹ ወላጆችም ቢሆኑ ለፌዴራል ጠቅላይ አቃቢ ህግ ቅሬታቸውን ማሰማት እንደሚችሉ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ